ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች እንደምን ሰነበታችሁ? እነሆ ጤና ከቪኦኤ ይዤላችኋለሁ። እንዲያው የጤና ነገር ከተነሳ አይቀር አንድ ሰሞኑን ያነበብኩትን በሐኪምና በታካሚ መካከል የተደረገ ውይይት ላጫውታችሁ። ዕድሜያቸው ገፋ ያለ ሰው የጤናቸው ሁኔታ ከዕለት ወደ ዕለት እያዋዠቀ መምጣት ያሰጋቸውና ዶክተሩ ዘንድ ይሄዳሉ። እናም የሚሆኑትህን የሚሰማቸውን ሁሉ ያጫውቱታል ሐኪሙም ብሶታቸውን በጥሞና ካዳመጠ በኋላ ስሜታቸውንም ለመደገፍ ወሰንና አይ ምንም አይደል እኮ የሚነግረኝ ነገር፣ ደግሞም እርሶ እንዲህ አይነት ምልክት ያለበት የመጀመሪያው ሰው አይደሉም። በሕክምናውም ቢሆን ብዙ አክብደን የምናየው ችግር አይደለም። እንዲህ አይነት ችግር የሚታይባቸው ሰዎች እኮ እስከ 86 ዓመት ዕድሜያቸው ይኖራሉ እያለ ሲያበረታታቸው፣ አዛውንቱ ቀበል አድርገው እኔ እኮ ታዲያ ዶክተር አሁን 86 ዓመቴ ላይ ነኝ ቢሉት፣ ይኸው ዋሸሁ እንዴ ታዲያ ብሎ አጽናናቸው። የዕድሜና የጤና ጉዳይ ከተነሳ አይቀር የሰው ልጅ በአማካይ ከ110 እስከ 120 ዓመት የመኖር ጸጋ በተፈጥሮው እንዳለው በቅርቡ የወጡ የጥናት ውጤቶች እየተናገሩ ነው። ለነገሩ ይህ የዕድሜ ጣሪያ በቅዱስ መጽሐፍ ውስጥም ተደንግጓል። መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና፣ ዘመኖቹም 120 ዓመት ይሆናሉ ተብሎ ተጽፏል። እነዚህ ቀደም ሲል ያነሳሁላችሁ የሰሞኑን ጥናቶች በተመለከተ ግን የደቡብ ኮሪያ ሴቶች በአማካይ ዘጠና አንድ ዓመት በመኖር የዓለምን የዕድሜ ጣሪያ ክብረ ወሰን ሰቅለዋል። የለንደኑ ኢምፔሪያል ኮሌጅ እና የዓለም የጤና ድርጅት የሰላሳ አምስት በኢንዱስትሪ የዳበሩ ሀገሮችን ነዋሪዎች የዕድሜ ስፋት ፈትሸዋል። እናም በመጪዎቹ 13 ዓመታት ውስጥ በኢትዮጵያ የዘመን አቆጣጠር በ2022 እና 23 ዓ.ም አካባቢ የሰው ዕድሜ ከአሁኑ የረዝ ዘመን እንደሚሆን ደምድመዋል። በዚያ ላይ ወትሮ እጅግ ወደ ኋላ በአጭሩ እየቀረ ያሳስብ የነበረው የወንዶች ዕድሜም ከፍ እያለ ከሴቱ ዕድሜ ጋር እየተቀራረበ እንደሚመጣም የጥናቱ ውጤት አሳይቷል። የሰው አማካይ የዕድሜ ጣሪያ ከዘጠና ሊዘል አይችልም የሚል ድምዳሜ ይዘው የቆዩት ሳይንቲስቶች አሁን በሚያዩት ሁኔታ ግን የጤና አገልግሎት መሻሻልና የማኅበራዊ አቅርቦቶች መስፋት ሰውን ብዙ ሊያኖረው እንደሚችል ያረጋገጠላቸው መሆኑን የጥናቱ መሪ የሆኑት የለንደኑ ኢምፔሪያል ኮሌጅ ማጂድ አዛቲ ተናግረዋል። ደቡብ ኮሪያ በምትመራው ከፍ ያለ የዕድሜ ጣሪያ ሰልፍ እርሷን ተከትለው ባሉት ፈረንሳይ፣ ጃፓን፣ ስፓኝና ስዊትዘርላንድ ከአስር ዓመታት በኋላ የሴቶች አማካይ የዕድሜ ጣሪያ ሰማንያ ስምንት ዓመት እንደሚሆን ተገምቷል። በነገራችን ላይ ከበለጸጉት አገሮች ሁሉ እጅግ ዝቅተኛው የዕድሜ ጣሪያ ያላት ዩናይትድ ስቴትስ ስትሆን በአውሮፓውያኑ የዘመን አቆጣጠር ከሁለት ሺህ ሰላሳ ዓመተ ምህረት በኋላ ባሉ ዓመታትም ቢሆን በኢትዮጵያ አቆጣጠር ከሁለት ሺህ ሃያ ሁለት እና ሃያ ሦስት ዓመተ ምህረት በኋላም ቢሆን ማለት ነው፣ የወንዱ ዕድሜ ሰማንያ የሴቱ ሰማንያ ሦስት እንደሚሆን ተተንብየዋል። ይህ ከሜክሲኮና ከክሮኤሽያ የዕድሜ ጣሪያ ጋር እኩል ነው። በዓለም የዕድሜ ጣሪያ ሰንጠረዥ ላይ 138ኛው ሳጥን ውስጥ የተጠራችው ኢትዮጵያ የዕድሜ ጣሪያ የሴቶች 66.8 ዓመት ሲሆን የወንዶች ደግሞ 62.8 እንደሆነ የተባበሩት መንግስታት የዓለም የጤና ድርጅት ያወጣው ያለፈው ሁለት ዓመት የ2007 ዓ.ም ግምገማ ያሳያል። የዚህም አማካይ አሐዝ ሲሰላ ኢትዮጵያውያን ዕድሜያቸው 64.8 ዓመት ነው፣ ወደ 65ቱ ጥቂት ጠጋ ያለ መሆኑ ነው። የሰውን ዕድሜ በማሳጠር ኢትዮጵያ ውስጥ መሪ የሆኑት ሀያ ሰበቦች ኢንፍሉዌንዛና ኒሞኒያ ወይም የሳምባ ምችሉታል ባንጎል ውስጥ የሚያጋጥም የደም መፍሰስ፣ ኤች አይ ቪ ኤድስ፣ ተቅማጣ አምጭ በሽታዎች፣ ረሃብ፣ የልብ መታወክ፣ ቲቢ፣ የጡት ካንሰር፣ የስኳር መም፣ የጉበት መታወክ፣ የሳምባ በሽታ፣ የመንገድ ላይ እንቅስቃሴ አደጋዎች፣ በወሊድ ጊዜ የሚያጋጥም ጉዳት፣ የማህፀን ጫፍ ካንሰር፣ የእናቶች ጤና መስተጓጎል፣ ማጅራት ገትር፣ ሕፃናት ሲወለዱ ክብደታቸው እጅግ ያነሰ መሆን፣ ወባ፣ የተለያዩ ጉዳቶችና የኩላሊት በሽታዎች መሆናቸውን የዓለም የጤና ድርጅት ዘርዝሯል። የሰው ዘርን በዚህች ምድር ላይ መቀጠልና መንጠፍ ጥያቄ እያጎሉ የመጡ የኒውክሌር መዘዝ፣ የተፈጥሮ አካባቢና የአየር ንብረት ለውጥ ስጋቶች፣ ሊታከሙ የማይችሉ ወይም ለነባሩ ሕክምና ልበገር እያሉ ያስቸገሩ ተሐዋሲያን መበርከትንም ጨምረው ጭንቀቱን እያበዙ ናቸው። የዓለም የጤና ድርጅት ሰሞኑን ለመጀመሪያ ጊዜ ባወጣው የበሽታዎች ዝርዝር ለሰው ልጅ ጤና እጅግ የበረታ አደጋን ያዘሉ ደቂቃን ሐዋሳት ወይም ባክቴሪያ አሥራ ሁለት ቤተሰቦችን ዝርዝር የያዘ ሰነድ አውጥቷል። አዳዲስ ጸረ ተሕዋስያን በአፋጣኝ ሊገኝላቸው ይገባል የተባሉትን ተውሳኮች በሦስት ምድብ ያስቀመጠው የደብሊው ኤችኦው ዝርዝር እጅግ አደገኛና አስፈሪ የሆነው ደቂቅ አውሬ በዚያ የቅድሚያ ሰነድ ላይ አለመጠቀሱን የድርጅቱ የጤና ሥርዓቶችና የፈጠራ ጉዳዮች ረዳት ዋና ዳይሬክተር ሜሪ ፖል ኬኒ አመልክተዋል። ዘ ባክቴሪያ ሬስፖንሲብል ፎር ቱበርኩሎሲስ ዋዝ ኖት ኢንክሉድድ ኢን ዲስ ኤግዘርሳይዝ። ቲቢ አምጪ የሆነው ባክቴሪያ በዚህ ሰነድ ውስጥ አልሰፈረም፣ ምክንያቱም ቲቢ እንዲሁም አዲስ መድኃኒት እንዲሰራለት አንገብጋቢው ተውሳክ ነው ተብሎ ቀድሞም ታስቦ ነበርና። ሶስቱ ምድቦች እጅግ አንገብጋቢ፣ ከፍ ያለና የመካከለኛ ቅድሚያ ስራዎች ተብለው የተከፈሉ ሲሆን እጅግ አንገብጋቢ ወይም ጊዜ የማይሰጥ ተብሎ በተጠራው ምድብ ውስጥ ብዙ መድኃኒቶችን የለመዱና ለሕክምና ልበገር ያሉ ተውሳኮችና በሽታዎች ተካተዋል። እነዚህ በየሆስፒታሉ በየማገገሚያና በመጦሪያ ተቋማት እንዲሁም ንጹህ አየር መሳብና የመጸዳጃ ማስተላለፊያቱ ቱቦዎችን ወይም ካቴተሮችን በሚጠቀሙ ሕሙማንና ተገልጋዮች መካከል ተስፋፍተው የሚገኙ ተህዋስያን ብዙ ጊዜ እጅግ ለበረቱና ለሞትም ለሚያደርሱ መመረዞችና የጤና መስተጓጎል እንደሚያጋልጡ የዓለም የጤና ድርጅት አመልክቷል። ለዛሬ በዚሁ ልሰናበት። ጤናውን ይጠብቁ። የቤተሰቦን ጤና፣ የማኅበረሰቦን ጤና ይጠብቁ። የግሎንና የራስዎ የሆኑ ሰዎች ንጽሕና፣ የቤትዎና የአካባቢዎ ጽዳት የጤናው መሠረቶች መሆናቸውን ዘወትር ያስታውሱ።